ዩናይትድ ስቴትስ ቡርኪና ፋሶን ባለፈው እሁድ ሰላማዊና ስነ ስርዓት የተመላበት ምርጫ በማካሄዷ እንኳን ደስ ያለች ብላታለች። በምርጫው የቀድሞው ጠቅላይ ሚኒስትር ሮች ማርክ ክርስቲያን ካቦሬ እንደተመረጡ የሚታወቅ ነው። የዋይት ሀውሱ መግለጫ የቡርኪና ፋሶ ሕዝብ የዲሞክራሲን መርህ ለመጠበቅ ላሳየው ቁርጠኛነት አሞግሶታል። የቡርኪና ፋሶ ሕዝብና መንግስት የሀገሪቱን አንድነት ለመጠበቅና የሀገሪቱን ተቋማት ለማጠናከር በሚያደርጉት ጥረት ዩናይትድ ስቴትስ ከነሱ ጋር በአጋርነት መስራቱን ለመቀጠል በጉጉት ትጠብቃለች ሲሉም መግለጫው አክሎበታል። ተመራጩ ፕሬዚደንት ካቦሬ በበኩላቸው ትላንት ለማሸነፍ በመቻላቸው ደጋፊዎቻቸውን አሞግሰው ወዲያውኑ ስራ ለመጀመር ቃል ገብተዋል። ያገኙትን ድል ባለፈው አመት የረጅም ጊዜ የሀገሪቱ ፕሬዚደንት የነበሩትን ብሌዝ ካምፓወሬን ከስልጣን ለማውረድ በተደረገው ህዝባዊ መነሳሳት ህይወታቸውን ለሰጡት መታሰቢያ ይሁን ብለዋል። ቀድሞ የካምፓወሬ ተባባሪ የነበሩት ካቦሬ የትላንቱን ምርጫ ያሸነፉት ከ53 ከመቶ በላይ ድምፅ በማግኘት ነው።